ያ ዳዊት ዳዊት እውነቱን እኮ ነው። እረኛዬ ብሎ የዘመረው ከአንበሳ ቀድም ስታተርፈው እያለ አንተ ማን አስታዋሻለው ገበታን አዘጋጀህለት ንግሥናን አንተው ስታነግሰው ባይዘም